የፊታችን ማክሰኞ ከተቃዋሚ ፓርቲ መሪዎች ጋር እንደሚገናኙ የሚጠበቁት ጠቅላይ ሚኒስትር አብይ አህመድ የ2012ቱን ምርጫ ነፃና ፍትሐዊ ለማድረግ በሚያስፈልጉ ማሻሻያ እርምጃዎች ላይ እንደሚወያዩ ጽህፈት ቤታቸው አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምፅ የላከው ለፓርቲዎች የቀረበ ጥሪ እንደሚያሳየው በሀገር ውስጥ የሚንቀሳቀሱና ከውጭ የተመለሱ ፓርቲዎች በሙሉ ለውይይት ተጋብዘዋል። የዚህን የ212 ምርጫ በተያዘለት የጊዜ ሰሌዳ መካሄድን የሚወስነው ነፃና ገለልተኛ አካላትን የመፍጠሩ ሂደት የመጠናቀቁ ጉዳይ እንደሆነ የተቃዋሚ መሪዎች ተናግረዋል። የ212ቱ ምርጫ ይረዝም ይሆን ወይንስ በታቀደለት የጊዜ ገደብ ይካሄዳል? የተቃዋሚ መሪዎች የየራሳቸው አስተያየት አላቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። የ2012ቱ አጠቃላይ ምርጫ ጉዳይ የጠቅላይ ሚኒስትር አብይ አህመድ የሰሞኑ ትኩረት ሆኗል። የቀድሞዋን የተቃዋሚ መሪና የሕግ ባለሙያ ብርቱካን ሚደቅሳን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ አድርገው ሾመዋል። ይህ ደግሞ ምርጫውን ነጻና ገለልተኛ ለማድረግ በመንግስት በኩል ያለውን ቁርጠኝነት እንደሚያሳይ ተናግረዋል። የፊታችን ማክሰኞ ደግሞ ጠቅላይ ሚኒስትሩ በኢትዮጵያ ከሚገኙ የተቃዋሚ ፓርቲ መሪዎች ጋር ውይይት እንደሚያካሂዱ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽፈት ቤት ለአሜሪካ ድምፅ የላከው ለፓርቲዎች የቀረበ የስብሰባ ጥሪ እንደሚያመለክተው በሀገር ውስጥ ተመዝግበው የሚንቀሳቀሱና ጥሪ ተደርጎላቸው ከውጭ የተመለሱ ፓርቲዎች ሊቃን መናብርት በሙሉ ለዚህ ውይይት ተጋብዘዋል። ውይይቱም በሚቀጥለው ዓመት የሚደረገውን አገራዊ ምርጫ ነጻና ፍትሐዊ ለማድረግ ሊወሰዱ በሚገባቸው የማሻሻያ ስራዎች ላይ እንደሚያተኩር ጽፈት ቤቱ አስታውቋል። የምርጫ ቦርድን አወቃቀርና አደረጃጀት እንደዚሁም የተለያዩ ህጎችን ለማሻሻል የሚደረገው እንቅስቃሴም ከዚህ ሁሉ ጎን ለጎን ቀጥሏል። ምርጫው እንደሚካሄድ የሚጠበቅበት ጊዜም ግን በዚያው ልክ እየቀረበ ነው። ያለፉት ሁለት ዙሮች ልምድ ከተወሰደ ቀጣዩ ምርጫ በግንቦት 2012 ሊካሄድ ይችላል። ጥያቄው ግን ምርጫውን ነፃና ገለልተኛ ለማድረግ እየተሰሩ ያሉ ስራዎችና የሚጠበቁ የህግ ማሻሻያዎች ከዚያ በፊት ይጠናቀቃሉ ወይ የሚል ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራ ጉዲና እንደሚሉት ምርጫውን ሊያራዝሞ የሚችለው ብቸኛ ምክንያት የእነዚህ ዝግጅቶች አለመጠናቀቅ ነው። የእኛ ድርጅት ሁለት አቋም ላይ አንደኛው ጊዜ መጨመሪና ያለመጨመር ያው በስምነት ነው ግን ነጻና ገለልተኛ የምርጫ አስፈጻሚ አካል እስካልተፈጠረ ድረስ ነገ ምርጫ ተካሄደ፣ የነገ አስር አመት ተካሄደ ምንም ልዩነት የለውም። ዋና ጉዳይ መንግስት ስልጣን ያለው የገዥው ፓርቲ ነጻና ገለልተኛ የምርጫ ቦርድን ለማቋቋም ነጻና ፍትሃዊ ምርጫ ለማካሄድ ቁርጠኝነቱ አለ ወይም፣ እሱ ካለ እኛ ቶሎ ቢካሄድ ይመረጣል የሚል የራሳችን እምነት አለ። በቀኑ ቢካሄድ በጊዜው ቢካሄድ ይሻላል የሚለው በፍጥነት ሌሎች ስራዎች ይህንን የምንልበት ምን ነው? ብዙ አካባቢዎች ከወልቃይት ጠገደ ከራያና አዘቦ ሱማ፣ አብዛኛው ኦሮሚያና ሶማሌን የሚያካልሉ አካባቢዎች ቤኒሻንጉልና ኦሮሚያን የሚያዋሰነው አካባቢ እንዲሁም ደግሞ ኦሮሚያ በክልልነት ብዙ አካባቢዎች አሁን እያስተዳደረ ያለው አካባቢ የወረዳና የቀበሌ አስተዳደር ስድስት ሰባት ወር አልፎታል፣ ጊዜውን ጨርሶ ማለት ነው። መንግስትም ደግሞ ከላይ የአካባቢ ምርጫ በጊዜው ባለመካሄዱ ለማለት ነው መረጠው ስለሚመራ ብዙ ቦታ በምንሄድባቸው ቦታዎች ለውጡ እዚህ አልደረሰም፣ እነዚህ ሌቦች ይሄዱልን፣ በእነዚህ ሌቦች አንገዛም ብሎ ብዙ አካባቢ ቀላል ያልሆነ ችግር እየተፈጠረ ነው። ብዙ አካባቢ አንድ ቦታ አካባቢ ዋናው መንግስትም ደግሞ በዚህ ላይ ከተጨመረ ችግር ሊፈጠር ይችላል። ዝም ብሎ ጊዜ እያራዘሙ ብቻ መግዛቱ ከቀጠለ ለውጥ የሚፈልግ ወጣት አዲስ ነገር የሚፈልግ ወጣት አዲስ ዘመን እየተመኘ ተስፋ አርጎ ሰንቆ የታገለ ወጣት ምን ይዜን ነው የምናረጋጋ? ስለዚህ እኔ ከጊዜው ይልቅ በፍጥነት ያሉትን ነገሮች አስተካክሎ በህዝብ አመኔታና ይሁንታ ስልጣን ላይ ወጣ አካል በየደረጃው ቢመጣ ይሻላል የሚል ግምት አለኝ። ጊዜው እንዲህ ቢሆን እንዲሻሻላል፣ እንዲ ይቻላል፣ እንዲሆናል፣ እንደዛ ይሆናል የምለው መላምቶች ብዙ ተቃውሞ የለኝም፣ ግን የተሻለ ስራ እንሰራለን ብለን ሀገሪቷን አንድ ደግሞ ወደ አልተጠበቀ የአጠቃላይ ቀውስ ውስጥ እንዳንከት ስጋት አለ። እኔ የኦሮሚያ አካባቢ ያለው ብዙ ቦታ እያማረኝ አይደለም። ካድሬውና ወጣቱ ለውጥ አመጣ በዋናነት የሚባለው ቀይሮ ብዙ ቦታ እየተጋጨ ነው። ህግና ስርዓት ብዙ ቦታዎች መንግስት በሚለው ደረጃ ችግር ውስጥ እየገባ ነው። ስለዚህ መንግስትም ተቃዋሚም ተስማምቶ የተሻለ ጊዜ ሊመርጥ ይችላል። በዛ ላይ ተቃውሞ የለንም። ጊዜ ብቻ አይደለም ነው እኛ ዋና ጉዳይ በዚህ ሀገር ላይ ሰላምና መረጋጋት ማምጣቱ ከዛ በኋላ የሚመጡ ነገሮች ናቸው እና እዛ ላይ ትኩረት ካደረግ ጊዜው ላይ መደራደር ይቻላል። ድርጅታችን ግን ቦርዶ ከተስተካከለ ነገ ጠዋት ቢሆን ቢሆን ምርጫው ይደግፋል። ሰማያዊ ፓርቲ ተመሳሳይ ሀሳብ አንጸባርቋል። የፓርቲው ምክትል ሊቀመንበር ጌታ ነህ ባልቻ እንደሚሉት የምርጫው በተያዘለት ጊዜ መካሄድ እጅግ አስፈላጊ ነው። እኛ በጊዜ እንደሚካሄድ ነው የምናውቀው። ዝግጅታችን ፈልጉትም የምንፈልገውም በዛ አግባብ ነው። ምንም ከዚህ ቀደም ስንዘጋጅበት የነበረው ነገር ነው፣ ተሳትፈንበታል። ሁለት ሺህ ሰባት ላይም ተቋማት ነጻ ለመሆንና ያደረገብን ደባ ነው ውዴታ እንዳንሆን በዲሞክራሲ ሂደት ውስጥ ያደረገው እንጂ እሱ ብቻ ስለሆነ አሁንም ለምርጫ መሳተፍ ነው። በተለያዩ በኩል መዋቅሮች አሉ። እነሱን እያጠናከረን የበለጠ እንደውም ለምርጫ እንዲካሄድ ስንቅ ማቀበልም ጭምር ነው የሚሆነው። በተገፋ እና አንዲፋን በሆነ መጠን አግባብ የሆነ ስራ ለመስራት እንዳንችል ያደርገናል እና 2012 ላይ እንደውም የአዲስ አበባ የድሬዳዋ እና የአካባቢ ምርጫ መደረግ ነበረበት። ግን እሱ ይሁን አይሆን አልናቅም። ግን ዞሮ ዞሮ 2012 ማለፍ የለበትም። ባለው ዝግጅት ብንሄድ ለዛ ጥሩ ነው ውጤት ነው። ከዚህ በፊት የነበሩት ፓርቲዎችም ብዙ በምርጫ ውስጥ ሂደት ተሳትፎ አቅምና የነበራቸው ነው። ግን ምናልባት ከተራዘመ እኮ የተቋማትን ገለልተኝነቱን በምን ያህል ደረጃ እናደርገዋል፣ አናደርገውም ነው። አሁን በምናየው በዚህ ፍጥነት የሚያልቅ ከሆነ አሁን የተሾሙትም በውዱም፣ ጽህፈት ቤቱም እነዚ በተገቢ መስራት ከተቻለ ደፊኒ መራዘም የሚያስፈልገው አግባብ የለውም። ህዝቡም ባልመረጠው መሪ መመራት የለበትም። የፊታችን ማክሰኞ በጠቅላይ ሚኒስትር አብይ አህመድና በተቃዋሚ ፓርቲ መሪዎች መካከል የሚካሄደው ውይይት በምርጫው የጊዜ ሰሌዳ ላይ ያሉ አቋሞችም በስፋት እንደሚንጸባረቁበት ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ